ጥያቄ 30 የከሃዲያን መኖሪያ የት ነው? መልስ መኖሪያቸው እሳት ነው። የላቀው አላህ እንዲህ ብሏል፣ ያችን መቀጣጠያዋ ሰዎችና ድንጋዮች የሆነችውን እሳት ተጠበቁ፣ ለከሃዲያኖች ተደግሳለች። ሱረቱል በቀራ 24